ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እንደምናመሽታችኋል። ክቡራትና ክቡራን አድማጮቻችን ዛሬ ቅዳሜ ሰኔ 10 ር ቀን 2009 ዓ.ም ነው። ሰሎሞን ክፍሌ በማስተናገድ አብሬያቸው አመሻለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። ዛሬ የጥያቄ መልስ ፕሮግራም አለ። ሦስተኛውና የመጨረሻዋ ክፍል ይሆናል የሚቀርበው በመሬት ስሪት ላይ ያተኩራል። ከዚያም በደሳሌ መኮንን እየተዘጋጀ የሚቀርበው የሙዚቃ ቃና ቀሪውን ጊዜ ተረክቦ እስከ ማጠቃለያ ዜናው እያዝናና ያማሸናል። መልካም ምሽት እመኛለሁ። በቅድሚያ የዕለቱን ዜናዎች እናሰማለን። ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ ባለፈው ረቡዕ ምዕራባዊ ለንደን ከአንድ ሰማይ ጠቀስ የመኖሪያ ህንጻ ላይ በተነሳ የቃጠሎ አደጋ ማለፋቸውን ከአሁን ቀደም የተረጋገጠውን ሰላሳ ሰዎች ጨምሮ በአጠቃላይ ሀምሳ ሰዎች ሳይገደሉ እንዳልቀሩ የለንደን ፖሊስ አስታወቀ። ቃጠሎው በደረሰበት ምሽት ግሪንፌል ታወር በተባለው በዚህ የመኖሪያ አፓርትመንቶች ህንፃ ላይ ከነበሩ ሰዎች ተፈልገው ሊገኙ ያልቻሉትን ጨምሮ በእጅጉ አሳዛኝ ነው፣ ነገር ግን አሁን ያለን ምርጫ ሀምሳ ስምንት ሰዎች ማለፋቸውን መቀበል ነው ሲሉ የከተማይቱ ፖሊስ አዛዥ ስቱዋርት ከንዲ ለጋዜጠኞች በሰጡት መግለጫ አመልክተዋል። የሟቾቹን ቁጥር ሰላሳ መድረስ ፖሊስ ቀደም ሲል አስታውቀው እንደነበር ያስታወሱት ሚስተር ከንዲ የአሁኑም አሀዝ ሰላሳውን የሚጨምር መሆኑን አስረድተዋል። ከቤተሰብና ከአካባቢው ነዋሪዎች የሚገኙ መረጃዎች ተጠቃለው ሲመጡ የሰለባዎች አሀዝ ከዚህም ሊልቅ የሚችል መሆኑን የፖሊስ አዛዡ ጠቁመዋል። ከሟቾቹና እስካሁን የደረሱበት ካልታወቁት መካከል ትውልድ ኢትዮጵያውያን የሚገኙበት መሆኑን ዛሬ ይፋ ተደርጓል። ለተጨማሪ ዘገባ እስክንድር ፍሬው መስመር ላይ አለ። አሉላ እንደምናመሸህ አንተ እንዳልከውም በለንደኑ የእሳት አደጋ ከሞቱት እና የደረሱበት ካልታወቀው እንደሞቱም ከሚታሰበው ሰዎች መካከል ትውልደ ኢትዮጵያውያን እንዳሉበት ዛሬ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ማምሻውን በስልክ እንደገለጹልኝ ከነኚህ የደረሱበት ካልታወቀው ሰዎች መካከል ስምንቱ ትውልደ ኢትዮጵያውያን መሆናቸውን መረጋገጡን ተናግረዋል። እርሳቸው እንዳሉት በለንደን የሚገኘው የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴር ጋር በመተባበር ለጉዳዩ የሚመጥን ኮሚቴ በማቋቋም በዚያ ህንጻ ቃጠሎ በደረሰበት ህንጻ ማለት ነው ትውልደ ኢትዮጵያውያን እንዳሉ የደረሰውን መረጃ መነሻ አድርጎ ሲያጣራ ቆይቷል። አሁን ባለው መረጃም ስምንቱ እስካሁን የደረሱበት ካልታወቀው መካከል ማለት ነው ትውልደ ኢትዮጵያውያን መሆናቸውን ማረጋገጥ ችሏል። ከዚህ በተጨማሪ አቶ መለስ አለም እንዳሉት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማለት ነው አሉላ፣ በዚሁ አደጋ ምክንያት በሳት ቃጠሎ አደጋ የተፈናቀሉ ትውልደ ኢትዮጵያውያንን ለመደገፍም ኤምባሲው እንቅስቃሴ እያደረገ ነው። እንግዲህ ተጨማሪ መረጃ ደግሞ ሁኔታዎች እንደተጠናቀሩ ይፋ እንደሚያደርግ የውጭ ጉዳይ ሚኒስቴር ገልጸውልኛል አሉላ። አመሰግናለሁ እስክንድር። የእሳት አደጋው ባደረሰው ጉዳት መጠን ሲመዘን ከሁለተኛው ዓለም ጦርነት ወዲህ በግዙፍነቱ የመጀመሪያው መሆኑን ተዘግቧል። አዲሱ የሟቾች አሃዙ ይፋ የተደረገው የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ በለንደኑ የዳውኒንግ ጎዳና በሚገኘው ጽሕፈት ቤታቸው ከአደጋው የተረፉ ወገኖችን ተቀብለው ባነጋገሩበት ወቅት ነው። በሰሜናዊ አፍጋኒስታኗ የአባልክ ክፍለ ግዛት በዛሬ ዕለት የአገሪቱ ጦር ሰራዊት አባል በሆነ አንድ ግለሰብ በተከፈተባቸው ተኩስ አንድ የአፍጋን ወታደር ሲገደል ሌሎች ሶስት የዩናይት ስቴትስ ወታደሮችና አንድ ሌላ የአፍጋን ወታደር ደግሞ መቁሰላቸውን ወታደራዊ ባለስልጣናት አስታወቁ። የአፍጋን መከላከያ ሚኒስቴር ቃል አቀባይ ሞሐመድ ራሽማኒሽ ሲናገሩ በጊዜው የጦር ካምፑን በመጎብኘት ላይ የነበሩ ሶስት የዩናይት ስቴትስ ወታደሮች በጥቃቱ የመቁሰል አደጋ የደረሰባቸው ከመሆኑ ባሻገር አንድም የውጭ ሀገር ጦር ሰራዊት አባል መገደሉን የሚያመለክት መረጃ እስካሁን የለም ብለዋል። የተባሉት ወታደሮች በድንገቱ ተገለዋል የሚል መረጃ ግን ቀደም ሲል ከአፍጋን ጦር እዝ የተሰማ መሆኑን በአፍጋኒስታን በሚገኘው የዩናይት ስቴትስ ጦር እዝ ወታደሮቹ አልተጎደለም ሲል መስተባበሉም ይታወቃል። ቃል አቀባይ ራማኒሽ በተለይ ከአሜሪካ ድምፅ ጋር ባደረጉ ቃለምልልስ ጥቃቱን ያደረሰው የአፍጋን ወታደርም በመልሶ ጥቃቱ መገደሉን ተናግረዋል። አደጋው የደረሰው በማዛሪ ሸሪፍ የሚገኘው የአፍጋን ጦር ሰራዊት የሁለት መቶ ዘጠነኛ ኮር ዋና የጦር ማዘዣ በሻሂን ካምፕ ነው። ወታደራዊ ሄሊኮፕተሮች በአካባቢው ሰማይ ሲያንዣብብ ማየታቸውን የአይንም ማኞች ጨምረው ገልጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወሲባዊ ጥቃት በማድረስ ተወንጅለው ጉዳያቸው በመታየት ላይ የነበረው ዝንኛው አሜሪካዊ የመድረክ ሰው ቢል ኮዝቢ ጉዳያቸውን ይሰማ የነበረው ከህዝብ የተውጣጣ ፍርድ ሰጪ ወይም አውጫጭኝ ከአንዳች አጠቃላይ ስምምነት ላይ ባለመድረሱ ፍርዱ ያለመያዙ ተነገረ። የፔንሲልቬኒያ ክፍለ ግዛት አውጫጭኝ ሀምሳ ሰዓታት ከፈጀ ችሎት ውሎም በኋላ በጉዳዩ ላይ እኩል ከመከፈል ያለፈ ስምምነት ላይ አልደረሰም። ከሳሽ ጠበቆች በበኩላቸው ጉዳዩ ድጋሚ እንዲታይላቸው የሚጥሩ መሆኑን ተናግረዋል። የቀድሞ ፕሬዚዳንት የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ የደረሱበትን ታሪካዊ የተባለ የጉ በኩባ ላይ ያተኮረ ፖሊሲ የአንድ ወገን ሲሉ እንደሚሰርዙት ፕሬዚዳንት ትራምፕ ተናገሩ። አድማጮች ለሰዓቱ ዜና የተያዘ ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የጥያቄው መልስ የጥያቄው መልስ ዝግጅታችን ፍትሐዊ የሆነ የመሬት ስሪት ላይ ያተኩራል። የኢትዮጵያ ሕገ መንግሥት አንቀጽ አርባ ንዑስ አንቀጽ አራት እና አምስት የገበሬውንና የአርብቶ አደሩን ያለመፈናቀል መብት ይደነግጋል። የአድማጮችን ጥያቄ የሚመልሱልን ዶክተር መኮንን ፍሬው አያኖ በሃርቫርድ ዩኒቨርሲቲ ኦፍ አፍሪካ ጥናት ማዕከል ባልደረባ ናቸው። ሕገ ልማትና የመሬት ይዞታ የሚል የትምህርት ክፍለ ጊዜም ያስተምራሉ። በዓለም ባንክ የመሬት ይዞታ ላይ በርካታ ጥናቶችን አቅርበዋል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት። ዶክተር መኮንን አንድ ሌላ በድምጽ የመጣልን ጥያቄ ላሰማዎትና በዚሁ በመሬት ፖሊሲ የተነሳ ደግሞ ስለሚከሰቱ መፈናቀሎች ጥያቄ መጥቶልናል። እሱን አስከትላለሁ። መጀመሪያ ግን ይሄውና በስልክ ሌላ የመጣልን ጥያቄ። ኢትዮጵያ ውስጥ ያለው የመሬት ከህዝብ ማሸም ብዛት በላይ ያለው ስርዓት ለገበሬውም ሆነ ለከተማ ህብረተሰቡ መሬትን እንደራሱ ራሱ እንደ መንግስት እንደ ህዋት ሀብት አድርጎ ስለሚወስደው ህብረተሰቡ ያለውን መሬት መንከባከብም አልቻለም። ሌላው ደግሞ መሬት ሚያንስ ሰው ለምሳሌ ኢትዮጵያ ለሱዳን ወደ አርባ ኪሎ ሜትር እና ወደ ሰላሳ ኪሎ ሜትር ወደ ውስጥ እየገባች ለም መሬት በቆላው መሬት በሱዳን ድንበር በኩል ከጎንደርም ከጎጃምም ከወለጋም በኩል በዛ በኩል በአሶሳ በኩል በዚህ በቤኒሻንጉል በኩል በጋምቤላ በኩል ሰጥተዋል እየተባለ የሱዳን መንግስትም ተቀብ እያለው እያለ ነው ከግማሽ ሚሊዮን ሄክታር በላይ ነው የሚባለው። በአንጻሩ ግን ለኤርትራ የተሰጠውን ለምሳሌ ይሰጥ ማለት ለም የኤርትራ መሬት ነው ብዬ ማለት መናገር አይደለም። ግን ኤርትራ ከተባበሩት መንግስታት ማለት በህወሓትና በሻእቢያ ወይ ደግሞ በኤርትራ በኩል በተደረገው ክርክር ላይ ተሸንፎ የባድሜን መሬት መስጠት ሲገባው እስካሁን ድረስ ግን አስራ አምስት ዓመት በላይ የኔ ነው ብሎ እየተሟገተ ነው። እንዲያውም ለዚህም ነው አንድ የሁለቱ ችግር የሆነው የድንበር ችግሩ ምክንያት ሌላ ቦታ ሳይፈልግ እንዲያውም እየቆረሰ ይሰጣል፣ መሬቱን ህብረተሰቡ እንዳይንከባከበው ያደርጋል። በአንጻሩ ደግሞ የኔ ነው የሚለው የትግራይን መሬት ከወሎም፣ ከጎንደርም፣ ከአፋርም መሬት ወስዶ ከበዛ አካባቢ ያለውን ችግር ለማስወገድ ይሞክራል አዲስ አበባና ዙሪያ ያሉ የኦሮሚያ አካባቢ ገበሬውን ለሙን መሬት እየነጠቀ ለህንጻ መፎቅ ምን ይሆናል? ኢትዮጵያ ውስጥ ደረቅ መሬት ማዕት አለ። አሁን ወደ ቆላዋ፣ ወደ ድሬድዋ፣ ወደዚያ ወደላም አካባቢ ብዙ ከተማ መሆን የሚችሉ ቦታዎች አሉ። እንግዲህ ዶክተር መኮንን ፍሬው ብዙዎቹን ነካ ነካ አርገናል፣ እርሳቸው ካነሷቸው ነጥቦች አንዳንዶቹን ነገር ግን አሁን ራሱ ከአካባቢ ደህንነት ጥያቄያቸው አንድ የሚጠቅሰው ምንድን ነው? የመሬት ደህንነትን መንከባከብ የኔ ብሎ ሊንከባከበው አይችልም ገበሬው የሚል ነው። ሌላው ደግሞ ለም የሆኑ መሬቶችን ቆርሶ ለሌላ መንግስት መስጠት ነው። ባድመን በተመለከተ እሱ በሁለቱ መንግስታት መካከል ያለው የፖለቲካ ጉዳይ ነው። ለም የእርሻ መሬቶች ለሌላ መንግስት ስለመስጠት እዚህ ላይ አስተያየቶም ቢሰጡ እንዲሁም ደግሞ የመሬት ደህንነትን መንከባከል ማንኛውም ሰው ሚዲያ ላይ ከሰማሁት እንዲሁ ከሚጻፉ እንዳንድ ነገሮች ላይ እንዲሁም ከማውቃቸው ሰዎች ላይ ከሰማሁት ውጪ በተጨባጭ የማውቀው የለም ለኢትዮጵያ መሬት ለሱዳን ስለመሰጠቱ መንግስትም ሰጥቻለሁ ብለው ብሎ የተገለጠ ነገር ያለ አይመስለኝም። ካለም አላውቅም። እዛ ላይ ተደረገ እንግዲህ በመጠናት ያለበት ይመስለኛል። ህጋዊ መሰረቱ በመዝናኛ እንዴት እንደሆነ በጣም ሰፊና የተለየንት የሚጠይቅ ነው። እዛ ላይ ምንም ብዙ የማውቀው ነገር የለም። ሌላ ጥያቄ ላክልኔ ሰሞኑን በማስታወቂያችን ስንገልጽ እንደነበረው እንግዲህ ቀንሶ እንደሆነ አላውቅም። አሁን ኢትዮጵያ ወደ ኢንዱስትሪ እየገሰገሰች ነው የሚል ዜና አለ። ብዙ ጊዜ የሚነገረው ህዝቧ ከሰማንያ በመቶ በላይ የሚሆነው በግብርና የሚተዳደር ነው። እርሶም ደግሞ እንደጠቀሱት ሁለት ሄክታር ነው ለአንድ አነስተኛ ገበሬ የሚሰጠው። በሌላ በኩል ደግሞ ምስራቁ የኢትዮጵያ ክፍል በድርቅ እየተጠቃ ነው። ስለ ምግብ ዋስትና ምን ይሉናል? ከግብርና ጋር በተያያዘ መሬት ይዞታ ጋራ በተያያዘ እነዚህን አያይዤ ከቅድሙ ጋር ከአካባቢ ጥበቃ ካለው ጋር ምናልባት ያንን መጨረሻ እንመለስበታለን። ያው እሺ፣ የሚነሳው ብዙ ጊዜ ምንድን ነው መሬት የአካባቢ ጥበቃ ገበሬው ለመሬቱ እንክብካቤ የማያደርገው አስተማማኝ የሆነ የንብረት መብት ስለሌለው ነው ነው። ከዛ የሚቀጥሉና አስተማማኝ የሆነ ንብረት መብት እንዲኖረው መሬት የግል ይሁን ነው። ይሄ በብዙም ነገሮችን ያገናዘበና ብዙ ብዙም ትርጉም ይሰጥ አርግመንት አይመስለኝም። ምክንያቱም በግልም ሆነ በመንግስት በህዝብም ሆነ በማንኛውም ስርዓት የመሬት አስተዳደር ስርዓት ህጋዊነትን እና አሳታፊ ካልሆነ እነዚህ ችግሮች ይቀጥላሉ። መሬት የግልም ቢሆን መሬት የግል ስለሆነ ገበሬው ወሎሰሰበል አስተማማኝ የንብረት መፍት ይኖረዋል ማለት አይደለም። ምክንያቱም የግል መሬትም ቢሆን ስራ ላይ ውሰጃ አሁን የአንድ ሰው የመንግስት ስራ ቢቀጠል አስተማማኝ የመንግስት ሰራተኞች አስተዳደር ህግ ካለ በስራው ይተማመናል፣ በሚሰራው ስራ ይተማመናል። ወት ቀጥለውን ደመወዙ እንደሚያገኝ፣ በአመቱ እንደሚቀጥል፣ የእድሜውን ሙሉ እንደሚሰራ ይተማመንበታል። የግል ስራ ነጋዴም ቢሆን መንግስት ቀረጥ የሚቀርጡ ሰዎች ወይም የቢዝነስ ላይሰንስ የሚሰጡ ሰዎች በየጊዜው የመጡ የሚያዋክቡት ከሆነ ሙስና የሚጠይቁት ከሆነ የተለያዩ አለግባብ የሆኑ ህጎችን እያወጡ ህይወቱን ምስቅልቅል ሊያወጡ ይችላሉ። ስለዚህ ምንድን ነው ለማለት የፈለግኩት የግል የሆኑ የመንግስት መሆኑ አይደለም ችግሩ። ገበሬው መሬቱን የማይንከባከበው መሬት የግል ነው ስላልተባለ አይደለም። እንደውም ጊዜ ካለን እንመለስበታለን። የግል ሆኖ ቢሆን ኖሮ ይህኔ ይባሴ ችግር ውስጥ ይገባ ነበር የሀገሪቱ የመሬት ስርዓት። ያን እንደዛ አለፍና፣ በአንድ በኩል ሰፊ ድርቅ ካለ ሀገር ውስጥ፣ በሌላ በኩል ደግሞ ኢትዮጵያ የአፍሪካ እንደ ሱፐር ስታር ነው የምትባለው። እንደውም በአፍሪካ ውስጥ ሀገሮች ማደግ እንደሚችሉ እያስመሰከረች ነው ይባላል። ይሄኛው የአፍሪካ ራይዚንግ ናራቲቭ ነው የሚባለው። በአፍሪካ ጥናት አካባቢ ሰዎች በሚያጠኑ ሰዎች እና ምን ማለት ነው አብዛኛው ባይሆን የተወሰነ ፓርቱ የህዝብ ግንኙነት ነው። ለረጅም ጊዜ አፍሪካ የጨለማ ኮንቲኔንት እንደዚህ እየተባለ ስለሚነገር ያው ፈሳም እንዳለ ለማሳየት የተወሰነ የፐብሊክ ሪሌሽን ኤለመንት አለበት። ሆኖም ግን ባለፉት ጥቂት አመታት ኢትዮጵያ ውስጥ የሚፈጠሩ ሚሊዮነሮች ከሲሊከን ቫሊ ጋር ይወዳደራል ቁጥሯቸው ማለት ነው ይወዳደራል፣ እየተባለ ነው። እንዴት እንዴት? በጣም ጥቂት ሰዎች፣ በቁጥር ጥቂት ሰዎች እጅግ በጣም ሀብታም እየሆኑ ነው የሚል ሪፖርት ነበረ። ሲሊከን ቫሊን ካየን እነኚህ በአይቲ ላይ የተሰማሩና አእምሯቸውን ሁሉም ተማሪዎች ጋራጅ ውስጥ ሆነው አፕሊኬሽን ይሰሩ ምን ይሉ እና ኦሎፍ ሰደን በቢሊዮን ብር በምን ይሸጣሉ። በአንድ በዓመት ውስጥ ቢሊዮነር ይሆናሉ። ጥቂት ናቸው ግን እሺ። እና ኢትዮጵያም እንደዛ አንድ አሁን ላስታውስ፣ ምናልባት አንቺ ወደ ሪሰርች አድርገሽው ለአድማጭ ልትነግሪው ትችያለሽ። አዎ ጋርዲየን ጽፎታል ኢትዮጵያ በዓለም ላይ በአጭር ጊዜ ውስጥ ሚሊዮነሮችን ከሚያፈሩ አገሮች መካከልም ሳይሆን ብቸኛዋ አገር ልክ ነው። እንደ ሲሊከን ቫሊ አድርጎ ጽፎታል ጋርዲያን። ምን ማለት ነው እንግዲህ ከአስር እስከ ሃያ ሚሊዮን አሁን ወደ ሰባት ሚሊዮን ነበር መሰለኝ ሕዝብ በሚራብበት ሀገር እንደዚህ በአጭር ጊዜ ሚሊዮነሮች እንዴት ተፈጠሩ የሚለው በጣም ከባድ ጥያቄ ነው የሚመስለኝ። በአንድ በኩል ይህ ገበያ ይሄ ኒኦሊበራሊዝም የሚባለው የገበያ ነጻ ገበያ ስርዓት መከተል አለ። በሌላ በኩል ደግሞ ኦቶሪቴሪያን አዝማሚያ ይታያል በአስተዳደር ላይ ማለት ነው፣ በተለያዩ አስተዳደር ስከኖች ላይ ይሄ ቅድም ያልኩሽ መዶሻ የያዘ ችግር ሁሉ ሚስማር ይመስለዋል። ለችግሮች ሁሉ አንድ መፍትሄ ነው ያለው። ከዚህ መፍትሄ ውጪ ሌላው ኋላቀርነት ነው፣ አጥፊ ነው የሚል አይነት ነገር ማለት ነው። እነዚህ ሁለቱ ሲቀላቀሉ ምንድን ነው የሚፈጥረው? አሁን ያልኩሽን አይነት የተዛባ የገቢና የሀብት ስርጭ ለአሁኑ ኢትዮጵያ ውስጥ ያለው ችግር የገቢ ስርጭት ነው። ጥቂቶች እጅግ የተጋነነ ገቢ በማግኘት ነው። ወደ ሀብት አልተቀየረም፣ ከጥቂት ጊዜ በኋላ መቀየሩ አይቀርም እና ያ የሚፈጠረው በመሰረቱ እነዚህ ሁለቱን ያልኩሽን ሁኔታዎች፣ በአንድ በኩል የኒዮ ሊበራሊዝም ፖሊሲ፣ በሌላ በኩል ደግሞ የኦቶሪታሪያን ቴንደንሲ የሚያቀላቅል የአስተዳደር ስርአት ሲኖር ይህ አይነት ሁኔታ ይፈጠራል። ሌሎች ጥያቄዎች መጥተውልናል። ያው እርሶ ቀደም ብሎ መልሰውታል። ለምሳሌ አሁን አሁን ደግሞ የመጣው ኢንዱስትሪያል ፓርክ እየተባለ በየክፍለ ሀገሩ ሰፋፊ መሬት በባለሀብቶች እየታጠረ እንደሚቀመጥ እንዲሁ ሳተናው አሊ ቀደም ብዬም አንድ ጥያቄያቸውን አንስቻለሁ። በሌላ ጥያቄያቸው ደግሞ ለምሳሌ ሼህ አላሙዲ የአገሩ በጣም ከበርቴ ሰማኒያ ሚሊዮን ዶላር ማሽነሪ አስገብቶ ውጤት አላመጣም በማለት አጥረው እንዳስቀመጡ ልክ ስፔኩሌሽን ቅድም ያልነው እኮ ነው። አብዛኛው በግብርና ዘርፍ ያለው ኢንቨስትመንት የተባለው ስፔኩሌሽን ነው እንጂ ኢንቨስትመንት አይደለም። ጊዜን ነው የሚጠባበቁት። አሁን ያለ ሲያድግ መሬት ውድ ይሆናል፣ መሬት አይን ይሆናል፣ ያ እንከብራለን በሚል ነው፣ ስፔኩሌሽን ነው። ኢንዱስትሪያል ፓርኩ ላይ የተመሰረተ አንድ በጣም አስፈላጊ የሚመስለኝ ነጥብ አለ። እሺ፣ የአካባቢው ህዝብ መሬት እዛ ኢንዱስትሪያል ፓርክ የተሰራበት ቦታ ላይ ያሉ ገበሬዎች በአብዛኛው እንዳየውትን ከሆነ የግብርና መሬቶች ላይ ነው የተወሰደው። እነዛ ገበሬዎች የት ገቡ? ምን ያገኙ? ተስፋቸውስ ምን ነበር? አሁንስ ምን እያገኙ ነው? ለልጆ ልጆቻቸው ምን አይነት ሁኔታ ላይ ያሉት በደንብ መጠናት መታወቅ አለበት። ተስማምተዋል ወይ? የኢንዱስትሪየል ካምፕ እዛ ሲሰራ እናንተ መሬታችሁ ሲወሰድ ይሄን ይሄን ይሄን ታገኛላችሁ። ስለዚህ ኢንዱስትሪየል ፓርክ ልናመጣ ነው እዚህ ሲባል አዎ አምጡልን ብለው ነው የመጣ ወይስ እዚህ ጋ ቅድም እንዳልኩሽ ባለመዶች አን ሁሉ ችግር ምስማር ነው እንዳልኩች በ ይሄ የሚመስለው እዚህ ጋ ኢንዱስትሪያል ፓርክ ብናመጣ የሀገሪቱን የኢኮኖሚ ችግር እንፈታለን፣ እና ሄደን እናምጣ፣ እንስራ እዛ ለገበሬዎቹ የአስር ዓመት ካሳ- እንስ ተብሎ ነው የተወሰነው ወይስ እነሱ ተሳትፈውበታል? መሰረታዊ ጥያቄ ነው። ለምን መስለ የመብት ጉዳይ ብቻም አይደለም። እዚ አካባቢ ያሉ ገበሬዎች ወይም ነዋሪዎች እዚህ ኢንቨስትመንት ላይ እዚህ ስራ ላይ ካልተሳተፉ፣ ገና ከጅምሩ ካልተሳተፉ እና ባይ ከሌላቸው በተገኘው አጋጣሚ ሁሉ ያ ፓርክ ወይም ኢንዱስትሪ እንዲነሳላቸውና እንዲወድቅ ነው የሚመኙት። ምኞትም ቢሆን በተግባርም ሌላ ነገር ማድረግ ባይችሉ እንጂ እንዲያድጋ የፈለጉ ምክንያቱም ከነሱ ፍላጎት ተጻራሪ ነው። ኢንዱስትሪውም ዘላቂ እንዲሆን ከተፈለገ፣ ኢንዱስትሪውም ውጤታማ እንዲሆን ከተፈለገ የአካባቢው ህዝብ የሚፈልገው እነሱ በሚፈልጉትና እነሱ በሚፈልጉት ሲባል አንድ ገበሬ ተነስቶ መሬቱ አስፈላጊ ስለሆነ መቶ ቢሊየን ካልሰጣችሁኝ አልነሳም ካለ ለሱ መቶ ቢሊየን መሰጠት አለበት ማለት አ አይደለም። በቀበሌ ነው ያሉት፣ በተለያዩ በማህበራዊ እርከን ተደራጅተው ነው ያሉት። በዛ እርከን በዲሞክራሲ በተሳትፎ ይወስኑ። አዎ እዚህ ጋር ኢንዱስትሪ ፓርክ ያስፈልገናል፣ ነገር ግን የዚህን ህዚህን ያህል ክፈሉን፣ ይህን ይህን ያህል ጥቅም እናገኝ ብለው መስማማት መቻል አለባቸው። ካልተስማሙ ህጋዊ መሰረትም አላቸው፣ ለኢንዱስትሪውም ዘላቂነት ጥሩ አይደለም። አንድ ምሳሌ ልስጥሽ። እዚህ ደቡብ አፍሪካ አካባቢ በአጠናውታን የሚሰራበት አሰራር አለን። በአፐርታይድ ጊዜ ብዙ ነጮች የጥቁሮችን መሬት ወስደው ስለነበረና መሬት የግል ንብረት ስለነበረ መንግስት ብድግ ብሎ የግል ንብረትን መውሰድ አይችልም፣ ካሳ መክፈል አለበት። ነገር ግን መሬት አልባ የሆኑ ጥቁሮች እጅግ በጣም ብዙ ስለነበሩ ነጮቹንም ያለ ካሳ ሳይወስድ እንደገና ጥቁሮቹን መሬት እንዲያገኙ በሚል በነጮቹ ካሳ ከፍለው ለጥቁሮቹ መሬት መውጠፍ ይጀምራሉ። ሲጀምሩ ግን ምንድን ነው የተከሰተው? እነዚህ መሬቶች በሆነ ቴክኖሎጂ የሚታረሱ እርሻዎች ናቸው። ባለሙያም የሚፈልጉ ዓለም አቀፍ ገበያ ስርዓት ጋር ቁርኝት ያላቸው ናቸው እና በአንዴ ወስ ወስደው ከዚህ በፊት እንደዚህ አይነት እርሻዎችን አስተዳድረው በማያውቁ እና እርሶ በማያውቁ ድሀ የነበሩ ጥቁሮች ሲሰጡ ይከስራሉ። እርሻዎችን በአግባቡ ማስተዳደር እና ማስኬድ አልተቻለም። ምንድነው ያደርጉት? አሁን በኢትዮጵያ ኢንቨስተር የሚባሉት አይነት ወይም ስለ ግብርና እርሻውን የማስተዳደር ክህሎቱ ያላቸውን አመጡና ቢያንስ ለተወሰነ ጊዜ እናንተ የዚህ ያህል ሼር ይኖራቸዋል ከእርሻው ገበሬው ደግሞ መሬቱ የነሱ ስለሆነ ከእርሻው ምርት የዚህን ያህል ሼር ይኖራቸዋል ብሎ አንድ ላይ እንዲሰሩ ነው ያደረጓቸው እና ውጤታማም እየሆነ ነው። በኢትዮጵያ ምን ሊያደርጉ ይችላሉ? በቀላሉ አንድ ኢንቨስተር መጥቶ እዚ ጋ እንደዚህ አይነት ነገር ሰራለሁ፣ እዚ ጋ እንደዚህ አይነት ነገር ሰራለሁ ሲል መጀመሪያ ከገበሬው ጋር ተነጋገርና ወይም ደግሞ የአስተዳደር ስርዓቱ አመቻችተው አብሮ እንዲሰሩ ገበሬውን እኩል ተጠቃሚ እንዲሆን ሼር እንዲኖረው ማድረግ ይቻላሉ እና የዚህ አይነት ማት አሰራሮች አሉ። ብዙ አይነት አሰራሮች አሉ። የግድ ገበሬውን አሰ ተፈናቅለው ሌላውን አምጥቶ ማስቀመጥ አይደለም። ዶክተር መኮንን ይቅርታ፣ ሰዓቱ ስለሚገፋኝ ነው። በጣም ነው ማመሰግነው ምክንያቱም መፍትሄ እየሰጡኝ ነው። አሁን በአንድ የመጨረሻ ጥያቄ ወደ አጠቃላይ መፍትሄ እንድንሄድ እፈልጋለሁ። አቶ አቤለ ኃይለ ሥላሴ ነኝ ያሉ ይሄ የመፈናቀሉ ወይንም የገበሬው ልጆች መሬት የማጣት የመሬት ጥበቱ ያስከተለውን ችግር ጠቅሰው ጠይቀዋል። ገበሬ ከሆኑ አካባቢዎች ለምሳሌ ከጎጃም፣ ከጎንደር፣ ከወሎ፣ ከኦሮሚያም ቢሆን ከየ አካባቢው በመሬት ጥበት የተነሳ ሰዎች የሚፈናቀሉ ወደ ከተማ የሚጎርፉ ስራ አጦ ነው የሚንከራተቱ አሉ። በየአካባቢው አንዱ ከባድ ብለው የሚጠቅሱት ይህንን ነው። ለስራ አጥነት ወደ ከተማ ለመሰደድ እና ለመንከራተት የሚዳርገው የመሬት ጥበትና ፍትሐዊ ያልሆነ የመሬት አከፋፈል እንደሆነ ነው የሚገልጹት። ከዚህ ጋር አያይዘው ቀደም ብለው እንደገለጹልኝ፣ ለምሳሌ እንደ ሲሊከን ቫሊ ወጣቶች ከመቅጽበት የሚከብሩ እንዳሉ ጠቅሰውልኛል። ይሄ ለወደፊት ለአገሪቱ ሰላም ጸጥታ፣ ለህዝብ በ ሰላም አብሮ መኖር ጠንቅ አይኖረውም ወይ? ስጋት አይኖርም ወይ? በሀብት ልዩነት፣ በተለይም ደግሞ በተወሰነ ሁኔታ የዘርና የመደብ ገጽታ ያለው የሀብት ልዩነት በሚከሰትበት ጊዜ ለአገሪቱ ሰላምና ጸጥታ አያሰጋም ወይ? አሁን በአስቸኳይ ጊዜ አዋጅ ስር ነው የምትተዳደረው። እንደዚህ ሊቀጥል ይችላል ወይ? ይህንን እንደማጠቃለያ ይስጡኝ። የአቶ አቤል ኃይለሥላሴን ጥያቄ ያክለው መሰረታዊ ጥያቄ ነው የኢትዮጵያ መሬት ችግር የአንድ አስተዳደር ወይም የአንድ ጊዜ ችግር አይመስለኝም። በጣም መሰረታዊ የሆነ እንደ ህብረተሰብ ውይይትና ጠለቅ ያለ ማሰብን መመራመርን የሚጠይቅ ጥያቄ ነው። እንደው የአስተዳደር ስርዓቱ መቶ በመቶ ፐርፌክት እንኳን ቢሆን ባለው የህዝብ ብዛት ባለው የመድድርበት እና ያለንበት አመራረት ደረጃ በራሱ እጅግ በጣም ትልቅ ችግር ነው። የፈለገ ያህል መንግስት ራሱ ቢኖር በቀላሉ የሚፈታው አይደለም። ማንኛውም አይነት ስርዓት የሚፈታተን ነው። ምን መፍትሄ ሊሆን ይችላል? አንድ መፍትሄ ያለ አይመስለኝም። መነሻው የተለያዩ ሀሳቦችን የተለያዩ አመለካከቶችን ወስደው በሀገር ያሉት ኮሚኒቲ መሪዎች ምሁሯንም ተመካክረውበት ተወያይተውበት መፍትሄ ማፈላለግ የሚያስፈልግ ይመስለኛል። መሬት የመንግስት ስለሆነ ወደ ግል ቢዞር ችግር ይፈታል የሚለው ጥሩ አካሄድ አይደለም። አሁን መሬት የግል ሆኖ ቢሆን ኖሮ አሁንም ያለውን ያህል ትንሽም ቢሆን ገደብ ባይኖር ኖሮ እና መሬት እንደፈለገ የሚሸጥ የሚለወጥ ሆኖ ቢሆን ኖሮ እስካሁንም ከዚህ የባሰ አደጋ ተከስቶ ነበር። መሬት የግል ቢሆን ችግር ይፈታል የሚለው ለም ቀላል የሚመስል ነው፣ ግን መፍትሄ አይደለም እ አሁን ያለው ስቴቶስ መደሴና ለወጣ ቶች ወደፊት ኢንዱስትሪ ፖሊሲ ማበረታታት የመሳሰሉትን የሚረዳውና በተወሰነ ሲምፓቴቲካሊ የማየውም ለምንድን ነው የተወሰነ የህብረተሰብ ክፍል ግብርና ይሄ ከእጅ ወደ አፍ ከሆነ ግብርና ላይ ካልተላቀቀ ተላቂ አደለም። አሁን ያለ ሁኔታ ቅድም አንደኛው ጥያቄ አንስታል። አያቴ የሚያርሰውን መሬት አባቴና ወንድሞቹ ያችኑ ተከፋፍለው እኛም ያችን ነው የቀረን ተከፋፍለን በኋላ ላይ የምንቆምበት መሬት ራሱ ሊጠፋ ይችላል። እንኳን የሚያርሰን የምንተዳደርበት ማለት ነው። ስለዚህ የተወሰነ የህብረተሰብ ክፍል አሁን ካለ የግብርና አሰራር ስርዓት የሚላቀቅበት መንገድ መፈጠር አለበት። ስለዚህ የመሬት ፖሊሲ ከስነህዝብ ፖሊሲ ጋርም አብሮ መታየት አለበት። ፍትሃዊ ሀብት ክፍፍልና የመሬት ጉዳይ ጋር ባሽው ታይም ቦምብ ነው የሚ በእንግሊዝኛ በአንድ ሀገር ውስጥ ያለ የሀብት ስርጭት የዘር ገጽታ ካለው የተለያዩ ዘሮች ባሉበት አሁን ደቡብ አፍሪካ የነጭና የጥቁር የዘር ገጽታ አለው። የሀብት ክፍልፍል የነጭና የጥቁር ገጽታ ስላለው ነው አፓርታይት ተብሎ በዓለም ደረጃ የተወገዘው። በሌሎች አፍሪካ ሀገሮች ደግሞ የዘር ልዩነት ሀገር ባይኖርም የቋንቋና የባህልና የኤትኒሲቲ ልዩነት አለ። የሀብት ክፍፍል እነዚህን ልዩነቶች የሚተከል ከሆነ ወይም ደግሞ ሀብታም የሚባል መደብ የዘር ፊት ካለው የዘር ገጽታ ካለው በእንደዛ አይነት ህብረተሰብ ውስጥ ያለ ስርዓት ዘላቂ አይሆንም። መሰረቱ የሚሄደው ጥሩ አይደለም እና አሁን በአሁኑ ደረጃ ኢትዮጵያ ውስጥ የዛን ያህል የሀብት ልዩነት ያለ አይመስለኝም። የገቢ ልዩነት ግን አለ እየተፈጠረ ነው። ሰፍ የሆነ ህብድ የሆነ የገቢ ልዩነት እየተፈጠረ ነው። የሀብት ልዩነት ግን እስካሁን ያለ አይመስለኝም። ምክንያቱም በደርግ ጊዜ የነበሩ ፖሊሲዎች በስት ከሚባሉት እንደ እንደ እስከንዲኔቪያን ባሉት ደሃም ቢሆን ሁሉም ተመጣጣኝ እንዳሆነ ያስቀምጠውና የገቢ ልዩነት ነው። እስከ ቅርብ ጊዜ ተፈጠረው ይሄ የገቢ ልዩነት ወደ ሀብት ከተቀየረና ማንኛውም አይነት ሶሻል ክሊቬጅ ዘሪሁን የጾታ ምራሱ ቢሆን አለው ጥሩ አይደለም። ወንዶች ብቻ ሀብታም የሚሆኑበት ወይም ሴቶች ብቻ ሀብታም የሚሆኑበት ህብረተሰብ ውስጥ ምንም መኖር አይፈልግም። እዚህ ላይ እናጠቃልላለን። እርሶ የማጠቃለያ አጠር ያለ ሀሳብ ይሰጡኛል ዶክተር መኮንን። አዎ እንግዲህ እንዳልኩሽ አንደኛው መሰረታዊ ችግር ችግር ሁሉ አንድ ነው መፍትሄውም አንድ ነው ብሎ ማሰብ ነው። መፍትሄውንም እኛ ብቻ ነው የምናውቀው ብሎ ማሰብ ነው። መፍትሄው ሊሆን የሚችለው ብዙ አብዛኛው ህዝብ በተለይ የችግሩ ተጠቂ የሆነ ሰው ሲሳተፍበት ነው ሲሰጡበት ነው። ለልማት ተብሎ የሚወሰደው መሬት ላይ ቀላል ማንንም የማይጎዳ ግን ሁሉንም የሚጠቅም ነገር ምንድን ነው? አንድ ገበሬን መሬት ከመውሰድ በፊት መጀመሪያ ገበሬን እና የእሱን ጎረቤቶች፣ የቀበሌው አብሮ ነዋሪዎቹን ይሄ መሬት ለዚህ ኢንቨስትመንት ቢወሰድ ይጠቅማቸዋል ወይ ተብሎ ይጠየቁ። አዎ ይጠቅመናል ካሉ ምን ያህል ካሳ ይከፈላችሁ ተብሎ ይጠየቁ። አንድ ገበሬ ተነስቶ መሬቱ አስፈላጊ ስለሆነ አይ የተጋነነ የሚጠይቅ ከሆነ አብረው የሚኖሩ ጎረቤቶቹ ናቸው ይሄ የተገባ አይደለም፣ ይህን ያህል ቢከፈል በቂ ነው ውሰድ ብሎ ይስማማሉ። ኦልሬዲ ዲሞክራታዊ ገጽታ ያለው አሰራር ስርአት አለ በእያንዳንዱ ቀበሌ ውስጥ። ያንን ይከተሉ እንጂ አዲስ አበባ ወይም የዞን ከተማ ላይ የሚቀመጥ ቢሮክራት ተነስቶ መሬቱንም ሳያይ ይሄ ለልማት ያስፈልጋል፣ አሳውም፣ ይሄ ይበቃል፣ ስለዚህ ተነስ- የሚብልበት ስርአት መቆም አለበት። ሁለተኛው ከባለሙያዎች ጋር በተመለከተ ይህ መሬት የግል ቢሆን ችግር ይፈታል የሚለው ቀላል ነው፣ ግን ችግሩን ያባብሳል እንጂ አይፈታም እና እዛ ላይ ደግሞ ደጋግሞ ማሰብ ያስፈልጋል። አንድ ምሳሌ ልከስልሽ እና ላጠቃልል። አሁን መሬት መንግስት ነው መባሉ ጥቅሙ ምንድን ነው? አንዱ ጥቅም ብትይ እስካሁን በህገ ወጥ መንገድ የተሰጡ መሬቶች ካሉ መንግስት በዓለም አቀፍ ደረጃ መከሰስ ሳይኖርበት የሀገሪቱን ህገ መንግስት ማሻሻው ላይ መጣስ ሳይኖርበት መልሶ መውሰድ ይችላል። የኢትዮጵያ ፓርላማ ተወያይቶ ማለት ነው። ምክንያቱም የመሬት የመንግስት ነው የግል ሆኖ ቢሆን ኖሮ ግን በዓለም አቀፍ ደረጃም የተቀመጡ ህጎች አሉ። የግልን ንብረት ካሳ ሳይከፈል መውሰድ አይቻልም። መሬት የመንግስት መሆኑ በህግ የመንግስት መሆኑ ዛሬም ባይሆን ለነገ በጣም አስፈላጊ ወፐን ነው። እስከ ዛሬ አልአግባብ የተወሰዱ መሬቶችን የግል ካሳ መክፈል ሳያስፈልግ ወደ መንግስትና ወደ ዲሞክራሲያዊ የሆነ አሰራር መውሰድ ይቻላል። ዶክተር መኮንን ፍሬው አያኖ በሃርቨርድ ዩኒቨርሲቲ የአፍሪካ ጥናት ክፍል ባልደረባ እንዲሁም የህግ መምህርና ህግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ በርካታ ጥናቶችን ያበረከቱ፣ ስለ ጊዜው እጅግ አርጌ አመሰግናለሁ። የአድማጮቻችንን ጥያቄ ስለመለሱልን፣ እኔም አመሰግናለሁ። ዝግጅታችን ይቀጥላል። ቀጣዩ ቅንብር የሙዚቃ ቃና ነው። ደሳለኝ መኮንን አዘጋጅቶ እየተጠባበቀ ነው። መረከብ ትችላለህ ደሳለኝ። Já, <laughs> já, አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። ዕለቱን በድጋሚ ለማስታወስ ለተቀዳሜ ሰኔ 10 2009 ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ሰኔ 17 2017 ላይ እንገኛለን። እንደ አውሮፓውያን አቆጣጠር የዛሬቷ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና በይት ክንውኖች መካከል ጥቂቶቹን ብንመለከት የዩናይትድ ስቴትስ ሪፐብሊካን ፓርቲ የመጀመሪያቸውን ኮንቨንሽን ያደረጉት በ85 1956 በፊላዶልፊያ ከተማ በዛሬዋ ቀን ነው። በ1938 ደግሞ ጃፓን በቻይና ላይ ጦርነት አወጀች በዛሬቷ ቀን። በ1962 ሰባተኛው የዓለም ዋንጫ በቺሊ ሳንቲያጎ ተካሄደ። ብራዚል ቺኮዝላቫኪያን 3 ለ1 በሆነ ውጤት በማሸነፍ ዋንጫውን ወሰደች። በ1991 በደቡብ አፍሪካ የመጨረሻውን የዘረኝነት ሕጓን አስወገደች። በ2008 ደግሞ በካሊፎርኒያ ግዛት የተመሳሳይ ጾታ ጋብቻ ሕጋዊ ሆነ። እንግዲህ ከላይ የጠቀስኳቸው ሲሆኑ የዛሬቷ ቀን ቡድን በታሪኳ አስመዝግባ ያሳለፈቻቸው አበይት ክንውኖች በዛሬቷ ቀን ተወልደው፣ ልደታቸውን ከሚያከብሩ ታዋቂ ሰዎች መካከል ተዋቂዋ የቴኒስ ተጫዋች ቬነስ ዊሊያምስ 37 ዓመቷ፣ እውቁ አሜሪካ የሙዚቀኛ ቤሪ ማኒሎ 74 ዓመቱ። ታዲያ የዛሬቷን ቀን ከነዚህ ታዋቂ ሰዎች ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘው ከተዋቂው የቤሪ ማኒሎ ሙዚቃዎች መካከል ሳሙኤል ዳውን ኢንዘሮድ የተሰኘውን ዜማውን እጋብዛችኋለሁ። We had the right love at the wrong time. Guess I always knew inside I wouldn't have you for a long time. Those dreams of yours are shining on distant shores. And if they're calling you away, I have no. Somewhere down the road, our roads are gonna cross again. It doesn't really matter when, but somewhere down the road, I know that heart of yours will come to see that you Vibes are not forever. It doesn't matter if you're gone. I still believe in us together. I understand more than you think I can. You have to go out on your own so you. ሰሙዌር ዳውን ዘሮድ በዛሬቷ ቀን የተወለደበትን 74ተኛ ዓመት የልደት ቀኑን የሚያከብረውን የታዋቂውን ድምፃዊ የቤሪ ማያንሎን ዜማ ነበር ያደመጥነው። በኒውዮርክ ግዛት ብሮክሊን የተወለደው ቤሪ ማያንሎ ከድምፃዊነት በተጨማሪ የዜማ ደራሲና ሙዚቃ አቀነባባሪ ነው። ቤሪ ከተጫወታቸው በርካታ ዜማዎቹ መካከል ማንዲ ካንቲስ ማይንድ ዊዘ አውት ዩ ና ኮፖ ካባና በዓለም የሙዚቃ መድረክ ስሙ ገኖ እንዲወጣና እንዲታወቅ አድርገውታል። በተከታታይ ከላይ የጠቀስኳቸውን ሶስት ዜማዎቹን አሰማችኋለሁ። ቀጥለን የምናደምጠው ዜማው ማንዴ የተሰኘው ነው። Face through a window, crying in the night. The night goes into morning, just another day. Happy people pass. ያደምጥ ነው። ቤሪ ማኒሎን በአለም እንዲታወቅ ካደረጉት ዜማዎቹ መካከል ማንዲ የተሰኘውን ዜማውን ነበር። ቤሪ ዜማውን ያወጣው ከዛሬ 43 ዓመት በፊት በ1974 ዓ ም ሲሆን ዜማው እጅጉን ከመወደዱ የተነሳ በአሜሪካን የሙዚቃ የብል ቦርሳን ጠረጅ ላይ የአንደኝነትን ደረጃ ያዘለት። ለቤሪ ማኒሎ ሙዚቃው የአንደኝነትን ደረጃ ሲይዝለት ማንዲ የመጀመሪያ ዜማው መሆኑ ነው። ቀጥለን የምናደምጠው ተወዳጅ የቤሪ ዜማ ከንት ስማይል ዊዝ አውትዩ የተሰኘ ነው። አንቺ አጠገብ የከሌለሽ መሳቅ መጫወት መስፈን አልችልም። ደስ ሲልሽ ደስታይ ነው፣ ስትከፊም ይከፋኛል። አንቺ ከጎኔ የከሌለሽ ምንም ማድረግ አልችልም። ከንት ስማይል ዊዛውት ዩ ኖ ዋ ስማይል ዊዘ አውቲ የተሰኘውን የቤሪ ማንሎን ዜማ ነበር ያደመጥነው። ቤሪ ዜማውን እንደ ኢሮያን አቆጣጠር በ977 ቀረጸውና በ978 ኢቭን ናው በተሰኘው አምስተኛው አልበም ውስጥ አካቶ በገበያ ላይ ያዋለው። በአልበም ውስጥ የተካተቱት ካንት ስማይል ዊዘ አውቲው የተሰኘውን ዜማውን ጨምሮ ሁሉም ዜማዎቹ ተወደዱለት። ቀጥለን የምናደምጠው ኮፖ ካባና የተሰኘው ሌላው ዜማው እዚሁ ኢቭን ናው በተሰኘው አምስተኛው አልበም ውስጥ የተካተተ ዜማው ነው። ኮፖካባና የተሰኘውን የቤሪ ማርሎን ዜማ ነበር ያደመጥ ነው። ቤሪ ዛሬ የተወለደባት ቀናት ሰባ አራት ዓመቱ አድማጮች እያደምጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን። ላይሆን ጻፉልን፣ እንደውሉልን የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ነው። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ቤሪ ማርኖ ዜማ ልመልሳችሁና ቀጥለን የምናደምጥለት ሳምዌር ኢን ዘ ናይት የተሰኘውን ሌላውን ተደናቂውን ዜማውን ይሆናል። I stir the fire you feel inside until the flames of love enfold you, laying beside you, lost in. ዛሬ ማያንሎ እስካሁን ድረስ ሰላሳ ሁለት የሚሆኑ የስቱዲዮ አልበሞችን በገበያ ላይ የዋለ ሲሆን ከሰማንያ ሚሊዮን በላይ የአልበም ቅጂ በመሸጥ በአልበም ሽያጭ በላይነቱን ከያዙ ጥቂት ሙዚቀኞች መካከል አንዱ ነው። በሙዚቃ ስራውም የበርካታ ሽልማቶች አሸናፊ ሆኗል። ላለፉት ሐምሳ ዓመታት በሙዚቃ ስራ ላይ የቆየው የሰባ አራት ዓመቱ የእድሜ ባለጸጋ ቤሪ ማያንሎ አሁንም ከሙዚቃ ስራው አልተለየም። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ሲሆን ኮድ ኢት ቢ ማጅክ በተሰኘው የበ ቤሪ እንሎ ዜማ አሰናበታችኋለሁ። አብራችሁኝ ስለቆያችሁ እያመሰገንኩኝ፣ በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ። በእኔ በኩል ቻው። አድማጮች አሁን የማጠቃለያ ዜናው እናሰማለን። ባለፈው ረቡዕ ምዕራባዊ ለንደን ከአንድ ሰማይ ጠቀስ የመኖሪያ ህንጻ ላይ በተነሳ ቃጠሎ አደጋ ማለፋቸው ከአሁን ቀደም የተረጋገጠውን ሰላሳ ሰዎች ጨምሮ በአጠቃላይ ሀምሳ ስምንት ሰዎች ሳይገደሉ እንዳልቀሩ የለንደን ፖሊስ አስታወቀ። ቃጠሎ በደረሰበት ምሽት ግሬንፌል ታወር በተባለው በዚያ የመኖሪያ አፓርትመንት ህንጻ ላይ ከነበሩ ሰዎች ተፈልገው ሊገኙ ያልቻሉትን ጨምሮ በእጅጉ አሳዛኝ ነው፣ ነገር ግን አሁን ያለ ምርጫ ሀምሳ ስምንት ሰዎች ማለፋቸውን መቀበል ነው ሲሉ የከተማይቱ ፖሊስ አዛዥ ተዋርት ከንዲ ለጋዜጠኞች በሰጡት መግለጫ አመለከቱ። በሰሜናዊ አፍጋኒስታኗ የአባል ክፍለ ግዛት በዛሬው ዕለት የአገሪቱ ልዩ ጦር ሰራዊት አባል በሆነ ግለሰብ በተከፈተባቸው ተኩስ አንድ የአፍጋን ወታደር ሲገደል ሌሎች ሶስት የዩናይትድ ስቴትስ ወታደሮችና አንድ ሌላ የአፍጋን ወታደር መቁሰላቸውን ወታደራዊ ባለሥልጣናት አስታወቁ። ወሲባዊ ጥቃት በማድረስ የተወነጀሉት ዝነኛው አሜሪካዊ የመድረክ ሰው ቢል ኮዝቢ ጉዳያቸውን ይሰማ የነበረው ከአካባቢው ሕዝብ የተወጣጣ ፍርድ ሰጪ አውጫጭኝ ከአንዳች የተስማማ ፍርድ ብያኔ ላይ ለመድረስ ባለመቻሉ ፍርዱ ያለመያዙ ተነገረ። የፔንሲልቬንያዋ የኑሪስታውን ከተማ አውጫጭኝ ለሀምሳ ሰዓታት ከዘለቁ የችሎትሎች በኋላም ኮዝቢ እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም በመድኃኒት አደንዝዘው ወሲባዊ ጥቃት ተፈጽሞብኛል ሲሉ አንዲት ሴት ባቀረቡባቸው ክስ እኩል ለእኩል መከፈሉ ነው የተገለጠው። የፍርድ ሂደቱን ለመያዝ ተከትሎም ከሳሽ ጠበቆች ኮዝቢ ሾ በመባል በስማቸው የሚታወቀውን ለአመታት የስራጭ ቴሌቪዥን ፕሮግራም ኮከብ ተዋናይ ፈጥነው የዳግም ክስ ሂደታቸውን የሚያንቀሳቅሱ መሆናቸውን አመልክተዋል። በዛሬ ዕለት በደቡብ ምዕራብ ሶማሊያዋ የባልኮ ግዛት በሰሜናዊ በሶማሊያ ብሔራዊ ጦር ሰራዊት እና በጽንፈኛው አልሻባብ ሚሊሻዎች መካከል በተካሄደ ውጊያ አስራ ሁለት ሰዎች መገደላቸውን ባለስልጣናት አስታወቁ። አድማጮች የሰዓቱ ማጠቃለያ ወሬዎች እነኚሁ ነበሩ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ ፕሮግራሙን ብርሃን ኃይሉ መድራች ሰላም ደህናደሩ This program has come to you from the Voice of America, Washington.